ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ሰኔ 5 2016 ዓ ም ስርጭታችን ጀምረ

በቻግኒ ከተማ ግጭት አምስት ሰዎች መገደላቸው ስለመነገሩ፣ በጦርነት ስራ ካቆሙ የትግራይ ክልል ኢንዱስትሪዎች ጥቂቱ ብቻ ወደ ሥራ ተመልሰዋል ስለመባሉና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች በምሽቱ ስርጭታችን ተካተዋል።

ሰላም ጠና ስጥልኝ። እንደምናምሽታችኋል እንደምንውላችኋል። ሳስተናግዳችሁ የማመሻው ሀብታሙ ስዩብ ነኝ። በቅንብሩ አብራኝ የምትቆየው ደግሞ ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናገራችሁ። እንግዲህ ወልድ ይጠብቃችኋል። በድጋሚ እንደምናመሻችሁ ክብራትና ክብራን

ዓለም አቀፉ የወንጀል ችሎት በዳርፉር የጦር ወንጀል ተፈጽሟል መባሉን እየመረመረ ነው። በኩዌት የእሳት አደጋ ቢያንስ 49 የውጭ ሰራተኞች ሞቱ ተባለ። በትጥቅ ግጭት ወቅት በሕፃናት ላይ የሚደርሰው ጥቃት እየጨመረ ነው፣ እንዲሁም ለልምምድ የተላኩ የሩሲያ መርከቦች ኩባ ደርሰዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን።

ዓለም አቀፉ የወንጀል ችሎት በዳርፉር የጦር ወንጀል ተፈጽሟል መባሉን እየመረመረ ነው። በሱዳን የዳርፉር መዲና በሆነችው አልፋሺር የጦር ወንጀል እንዲሁም በሰብአዊነት ላይ ወንጀል ተፈጽሟል የሚሉ ክሶችን በመመርመር ላይ መሆኑን ዓለም አቀፉ የወንጀል ችሎት አስታውቋል። አልፋሺር በሱዳን ሰራዊትና በፈጥኖ ደራሽ ኃይሉ መካከል ሰሞኑን ከፍተኛ ውጊያ እየተካሄደባት ይገኛል።

የችሎቱ ዋና አቃቤ ሕግ የሆኑት ካሪም ካን የድምፅና የምስልን ጨምሮ ማንኛውም ማስረጃ ያላቸው ሰዎች ለቢሮቸው እንዲልኩ ጠይቀዋል። እስካሁን ለቢሮቸው የደረሱ ማስረጃዎች የአገር ውስጥ ተፈናቃዮችን ጨምሮ በሲቪል ህዝቦች ላይ ተደጋጋሚና እየቀጠሉ ያሉ ጥቃቶች መፈጸማቸውን የሚከሱ እንደሆኑ ዋና አቃቤ ሕጉ አስታውቀዋል። አስገድዶ መድፈርን ጨምሮ የተስፋፋ የጾታ ጥቃት መድረሱንም የተላኩት ማስረጃዎች እንደሚያሳዩ ጠቁመዋል። ሲቪሎች በሚኖሩባቸው አካባቢዎች

በከባድ መሳሪያ እየተደበደቡ መሆኑን እንዲሁም በሆስፒታሎችም ሆኑ በሌሎች ተቋማት ላይ ዘረፋዎች መፈጸማቸውን ያሳያሉ ብለዋል። አልፋሺር 1.8 ሚሊዮን ነዋሪዎችና ተፈናቃዮች እንደሚገኙባት ሲታወቅ፣ 130 ሺህ የሚሆኑ መኖሪያቸውን ጥለው ሸሽተዋል። የፈጥኖ ደራሽ ኃይሉ በከተማዋ በሚገኝ ብቸኛው ሆስፒታል ላይ ባለው እሁድ ጥቃት መፈጸሙን ድንበር ድንበርለሽ የሐኪሞች ቡድን አስታውቋል።

በኩዌት በደረሰ የእሳት አደጋ ቢያንስ 49 የውጭ ሠራተኞች ሞቱ። በኩዌት የውጭ ሀገራት ሠራተኞች በሚኖሩበት ሕንፃ ላይ ዛሬ ረቡዕ ማለዳ በደረሰ የእሳት አደጋ ቢያንስ 49 ሰዎች መሞታቸው ታውቋል። የአደጋው መንስኤ ምናልባትም የሕንፃ ደንብ በመጣሱ ሳይሆን እንደማይቀር ባለሥልጣናት ተናግረዋል። አደጋው የደረሰው ማንጋፍ በተባለ አካባቢ መሆኑንና ከውጭ ሀገራት የመጡ በርካታ ሠራተኞች የሚኖሩበት ሰፈር እንደሆነ ታውቋል።

ከአደጋው የተረፈና ከግብፅ የመጣ ሾፌር እንዳለው እሳቱ በቅድሚያ የታችኛው ወለል ላይ ጀምሮ የነበረ ሲሆን በኋላ ወደ ላይኛው የህንፃ ክፍል ተዛምቶ አጠቃላይ ህንፃው በጭስ ታፍኗል። በርካታ ነዋሪዎችን ማዳን መቻሉን፣ ነገር ግን ሌሎች በርካቶች ደግሞ በጭሱ ምክንያት መሞታቸውን ፖሊስ አስታውቋል። ከሰላሳ በላይ ህንዳውያን በመታከም ላይ ሲሆኑ የሌሎችን ዜግነት ለመለየት በመሰራት ላይ መሆኑን የአካባቢው ባለሥልጣናት አስታውቀዋል።

በትጥቅ ግጭት ወቅት በህጻናት ላይ የሚደርሰው ጥቃት እየጨመረ ነው ተባለ። በዓለም ላይ እየተካሄዱ ባሉ የትጥቅ ግጭቶች በህጻናት ላይ የሚደርሱ ጥቃቶች እየጨመሩ መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። ከእስራኤል እስከ ፍልስጤም ግዛቶች፣ ከሱዳን እስከ ሚያንማር እና ዩክሬን ባለፈው 2023 በነበሩ የትጥቅ ግጭቶች በህጻናት ላይ የሚደርሱ ጥቃቶች በከፍተኛ መጠን መጨመራቸውን በግጭት አካባቢዎች የሚገኙ ህጻናትን ሁኔታ የሚያሳየው ዓመታዊ ጥናት አመልክተዋል።

ጥቃቱ በ21 በመቶ መጨመሩን በኮንጎ፣ ቡርኪና ፋሶ፣ ሶማሊያ እና ሶሪያ ያለውን ሁኔታ የዳሰሰው ጥናት አመልክተዋል። ጥናቱ ከ18 ዓመት በታች የሆኑትን የሚመለከት ነው።

በተመድ የሚካሄደው ዓመታዊ ጥናት እስራኤልን ለመጀመሪያ ጊዜ በህፃናት ላይ ጥቃት በመሰንዘር የሚጠየቁ ሀገራት ዝርዝር ውስጥ አካቷል። ሐማስ በሰነዘረው ጥቃትና እስራኤል በሰጠችው የአጸፋ ምላሽ ምክንያት በህፃናት ላይ የደረሰው ከፍተኛ ጥቃት በ155 በመቶ እንዳሻቀበ ጥናቱ ጠቁሟል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው።

እስራኤል ባደረሰችው የአየር ጥቃት አንድ የሄዝቦላን አዛዥ መግደሏን ተከትሎ ከሌባኖስ በኩል ከ200 በላይ ሮኬቶች ወደ ሰሜን እስራኤል ተተኩሰዋል። በእስራኤል የተገደለው የሄዝቦላ አዛዥ የሐማስና የእስራኤል ጦርነት ከስምንት ወራት በፊት ከጀመረ ወዲህ የተገደለ ትልቁ ባለሥልጣን ነው ተብሏል። 215 ተወንጫፊዎች መተኮሳቸውን እና አንዳንዶቹ ተመተው መውደቃቸውን ሌሎቹም እሳት መፍጠራቸውን የእስራኤል ጦር አስታውቋል።

የ55 ዓመቱ ታሌብ ሳሚ አብደላ ወይም በሂዝቦላ ውስጥ በሚጠራበት ሃጅ አቡ ታሌብ የተገደለው በሌባኖስና በእስራኤል ድንበር መካከል ግጭቱ እያየለ በመጣበት ወቅት ነው። ይህ በእንዲህ እንዳለ በአሜሪካ የተደገፈ የተኩስ አቁም ሀሳብ ላይ በርካታ ለውጦች እንዲደረጉ ሐማስ መጠየቁን ተከትሎ

አደራዳሪዎች ስምምነት ላይ እንዲደረስ ጥረታቸውን እንደሚቀጥሉ በመካከለኛው ምስራቅ ጉብኝት ላይ የሚገኙት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስታውቀዋል። አንዳንዶቹ የሐማስ ጥያቄዎች ሊስተናገዱ የሚችሉ ሲሆኑ ሌሎቹ ደግሞ ለማስተናገድ አስቸጋሪ ሊሆኑ እንደሚችሉ ብሊንከን ተናግረዋል። የአሜሪካው ፕሬዚደንት ጆርጅ

ጆ ባይደን ልጅ የሆኑት ሀንተር ባይደን የአደንዛዥ እጽ ተጠቃሚዎች መሳሪያ እንዳይዙና እንዳይታጠቁ የሚከለክለውን ሕግ ጥሰዋል በሚል በቀረቡባቸው ሶስት የክስ አይነቶች ጥፋተኛ ተብለዋል። ሀንተር ባይደን በአውሮፓውያን አቆጣጠር 2018 ፈቃድ ካለው መሳሪያ ሻጭ ግብይት በፈጸሙበት ወቅት በሞሉት ፎርም ላይ የአደንዛዥ እጽ ተጠቃሚ አለመሆናቸውን በመዋሸት አመልክተዋል። መሳሪያውንም ለ11 ቀናት ይዘዋል በሚል ክስ የቀረበባቸው ሲሆን ትናንት ማክሰኞ ጥፋተኛ ተብለዋል።

ወንጀሉ እስከ 25 ዓመት የሚያስቀጣ ሲሆን ወንጀሉን የፈጸሙት ለመጀመሪያ ጊዜ በመሆኑ 25 ዓመት ላይፈረድባቸው እንደሚችል ተመልክተዋል። ዳኛዋ ማርሊን ኖሪካ ቅጣቱን የሚያሰሙበትን ቀን ያላሳውቁ ሲሆን ሀንተር ባይደንን ወደ ዘብጥያ ይልኩ እንደሆነም ለጊዜው አልታወቀም።

ሀንተር ባይደን መሳሪያውን በገዙበት ወቅት ከሱስ ለመውጣት የሚያስፈልገውን ፕሮግራም ማጠናቀቃቸውን ለፍርድ ቤቱ የገለጹት ጠበቆቻቸው ከሱስ ለመውጣትና ሕይወታቸውን ለማስተካከል በመጣር ላይ እንደነበሩ አስረድተዋል። ፕሬዚደንት ባይደን የጥፋተኝነቱ ፍርዱ ከተሰማ በኋላ በአስተላለፉት መልእክት የፍርድ ሂደቱን እንደሚያከብሩ አስታውቀዋል። ሀንተር ባይደንና ጠበቆቻቸው ይግባኝ እንደሚጠይቁ አስታውቀዋል። ሀንተር ባይደን ጥፋቱን የፈጸሙት ጆ ባይደን ፕሬዚዳንት ከመሆናቸው በፊት ቢሆንም

በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የፕሬዚደንት ቤተሰብ አባል ሆነዋል። በመጨረሻም በካሪቢያን የጦር ልምምድ ለማድረግ የተላኩ የሩሲያ የጦር መርከቦች ኩባ ባህር ዳርቻ መድረሳቸው ተሰምቷል። ኒውክሌር የታጠቀ ባህር ሰርጓጅ መርከብም ተከትሎ እንደሚደርስ በመጠበቅ ላይ ነው። የምዕራቡ ዓለም ለዩክሬን ድጋፍ በሚያደርግበት ወቅት ሩሲያ ጥንካሬዋን ለማሳየት እየሞከረች መሆኑን የሚያመለክት ነው ተብሏል። ልምምዱ አነስተኛ ቁጥር ያላቸው የጦር መርከቦች የሚሳ

እንደሚሳተፉበትና በቬንዙዌላም ሊደገም እንደሚችል የአሜሪካ ጦር ግምቱን አስቀምጠዋል። ሩሲያ ከኩባና ቬንዙዌላ ጋር የጠበቀ ግንኙነት ያላት ሲሆን መርከቦቿን አልፎ አልፎም ለልምምድ ወደ ካሪቢያን ታሰማራለች። የአሁኑ የሩሲያ የጦር መርከቦች ስምሪት የመጣው ግን ፕሬዚደንት ጆ ባይደን ዩክሬን ከአሜሪካ በምታገኘው መሳሪያ ሩሲያ ውስጥ ጥቃት እንድትፈጽም በፈቀዱ በሁለተኛው ሳምንት ነው።

የሩሲያኑ መርከቦች የፈረንጆቹን በጋ ወቅት በካሪቢያን እንደሚያሳልፉ የአሜሪካ ባለስልጣናት ባለፈው ሳምንት አስታውቀዋል። ክብራትና ክብራን በዚሁ የምሽቱን ዜና እንፈጽማለን። ለቀሪ ዝግጅቶች ወደ ሀብታሙ መራቸው አሉ።

እንግዲህ ወልዴን ለቀደሙት የዓለም ዜናዎች አመሰግናለሁ። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳ ሸናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭታችን ነው እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ደግሞ ተመልካቾቻችን።

ዛሬ ምሽት በምስልና ድምፅ ቅንብሩ ሴሳይ አሸናፊና ግርማ ደገፋ አማብረውኛሉ። የዌብ የዌብና ማኅበራዊ ድረገጽ ፕሮዲውሰራችን አበባዮ ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን መደበኛ ሞገዶቻችን በተጨማሪ አምሐሪክ ዳት ቪኦ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገራለን።

በአዊ ብሔረሰብ አስተዳደር ዞን ቻግኒ ከተማ ከጸጥታ ኃይሎች ጋር ተፈጠረ በተባለ ግጭት አምስት ሰዎች መገደላቸውን ነዋሪዎችና የከተማዋ ባለሥልጣናት አስታውቀዋል። ተቃዋሚው የአገው ብሔራዊ ሸንጎ ባወጣው መግለጫ ሰዎቹ የተገደሉት የመንግሥት ጸጥታ ኃይሎች በወሰዱት የዘፈቀደ እርምጃ መሆኑን በመግለጽ ወንጅለዋል። የከተማው አስተዳደር በበኩሉ የሰዎች ሕይወት የጠፋው በእገታ ወንጅል የተጠረጠሩ ሰዎችን በቁጥጥር ስር ለመዋል ጥረት ሲደረግ ተጠርጣሪዎቹ ተኩስ በመክፈታቸው ነው ሲል ክሱን አስተባብሏል።

አስቴር ምስጋናው ዝርዝር አላት።

ባለፈው ሳምንት ረቡዕ ግንቦት 28 ቀን 2016 ዓ ም በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ቻግኒ ከተማ 01 ቀበሌ ከጸጥታ ኃይሎች ጋር እንደተፈጠረ በተገለጸ ግጭት ሰዎች መገደላቸውን ለደህንነታቸው በመስጋት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ የከተማዋ ነዋሪ ለአሜሪካ ድምፅ ተናግረዋል። በአካባቢው ከፍተኛ የሰዎች እገታ መኖሩን አክለው የጠቆሙት እኚሁ ነዋሪ ተፈናቃዮች ሳይቀሩ ይታገታሉ ብለዋል።

ሰዎች እየታገቱ አንድ ሚሊየንም እስከ አምስት መቶ ሺ እየከፈሉ ይወጡ አሉ። አብደላ ፈንጣው ሚባል ከዚህ ገም ወረዳ ተጓ ተፈናቅሎ መጥቶ እዚህ የባጃጅ ሾፌር ነበረ። እሱም እንደዚሁ ተወስዶ አምስት መቶ ሺ ከፍሎ ነው የወጣው እና በተደጋጋሚ ያው ሰው ይታገታል፣ መንቀሳቀስ አይቻልም። ግጭትም ይህንን ያመለክተ ነው ነው የሚሉ በተጠረጠሩት ላይ ያለውን

ለመያዝ በተደረገው ከበባ በተኩስ ልውውጥ ነው እንግዲህ እነዚህ ሰዎች የሞቱት ነው የሚባለው። ያለፈው ሳምንት ረቡ የተኩስ ልውውጥ የመንግስት የጸጥታ ኃይሎች በዚሁ የእገታ ተግባርና በዝርፊያ ከተጠረጠሩ ግለሰቦች ጋራ ያካሄዱት እንደነበር የቻግኒ ከተማ አስተዳደር ተቀዳሚ ከንቲባ አቶ ይበልጣል ሰይድ ተናግረዋል። አቶ ይበልጣል በአካባቢው ሰዎችን በማገት ከፍተኛ ገንዘብ ይጠይቃሉ ካሏቸው አጋቾች ጋራ በተደረገ የተኩስ ልውውጥ የሰዎች ሕይወት ማለፉን ገልጸዋል።

ከተማው ላይ የተለያዩ ወንጀሎች ይፈጸሙ ስለነበር የሰዎች እገታ፣ ጎዳና ላይ ለመንገድ መኪና አስቁሞ ዘረፋ፣ እንዲሁም የተለያዩ ግድያዎች ይፈጸሙ ስለነበረ በዚያ ወንጀል ሊጠረጠሩ ሰዎች እጃቸውን መስጠት ሳይችሉ በመቅረታቸው ተከፈተ። በተከፈተ ተኩስ ያው አንድ ተጠርጣሪ ያው ሞቷል። ከዚያ ውጭ ደግሞ በተኩስ ልውውጥ ሂደት ውስጥ ሞት እንደተሰማ ሁኔታ ነው ያሉ። አጠቃላይ ስንት ሰው ሞቷል? አምስት።

በአንጻሩ ሰላማዊ ትግልን አማራጭ አድርጎ በዞኑ እንደሚንቀሳቀስ የሚገልጸው የአገው ብሔራዊ ሸንጎ ፓርቲ ሊቀመንበር አቶ አላምረው ይርዳው ሰዎቹ የተገደሉት በወንጀል ተጠርጥረው አይደለም ይላሉ። እነዚህ ሰዎች የአገው ብሔራዊ ሸንጎ አባንም አይደሉም፣ ታጣቂዎችም አይደሉም። ሆን ተብሎ እነሱን ለማካት የተደረገ ነው።

እንደዚህ ነቃ ያሉ የአገው ማህበረሰብ አባላት ወጣቶችን፣ ነጋዴዎችን እነዚህ ነው እየመረጡ የሚያጠቁት። ሳሌ ምንድነው የሆነው? በጣም የታወቀ የሆቴል ባለቤት አለ። ያንም ሰው ፈረደ ሰለመ የሚባል በቀጥታ ሄደ የሱ ወንድም ነው የገደሉት። እሱ ደግሞ ወንድሙን አስከሬን ለማንሳት ወንድሙ ሞተ ሲባል ሲ እሱንም ደግሞ ነው የገደሉት። በጣም ሰላማዊ ሰዎችን በአጠቃላይ የአይነት አደጋ ያደረሱች ደርሰው

አምስት ሰዎች እንገለዋል። ፈረዴ ሻለም የሚባል ለሚሰው በርብሁን ነጋ፣ በሪሆን የሚባል ወንደማማቾች የኔ አለም ተፈራ የሚባል በጣም የታወቀ የአካባቢው ወጣ ደግሞ በጣቶቹ ፈረደ የሚባለው

በከፍተኛ ሁኔታ ተውስሏል ነው የሚባለው። የቻግኒ ከተማ አስተዳደር የሰላምና ደህንነት ጽሕፈት ቤት ኃላፊ አቶ በቀለ መኩሪያው በበኩላቸው በአካባቢው ነዋሪዎችን ያማረረ እገታና ዝርፊያ መኖሩን ጠቁመው የጸጥታ አካሉ ወንጀል ፈጻሚዎቹን ሲከታተል እንደነበር አውስተዋል። ከነዋሪዎቹ ደርሶታል ባሉት ጥቆማ መሰረትም ተጠርጣሪዎቹን ለመያዝ በተደረገ የተኩስ ልውውጥ ሰዎች መሞታቸውን አስረድተዋል። እና የብሔረሰቡ ሰዎች

ወደዛው ውስጥ ያለንን ወታደር ብሄር የለውም ሰው ነው ያጠፋ ሰው ነው ሲያጠፋ የሆነ ብሄር ሰው ሲያጠፋ የሆነ ሃይማኖት ሰው ሊሆን አይችልም ሰው ነው ያጠፋ ብሄሩ መሽግ ሊሆን አይችልም ወንጀል ህግ የማስከበር ስራ ላይ ከሰማርቶ የነበረ ኃይል ጋር ነው ግጭት የፈጠሩት እንጂ የሆነ የፖለቲካ ፓርቲ ጋር አይደለም ግጭት ሳይል ደግሞ የትኛውን ፖለቲካ የየትኛውን ሃይማኖት የትኛውን ብሄር መገለጫ ሊሆን አይችልም በአጋጣሚ ተኩስ ተፈጠ ግጭት የተፈጠረው ከዘራፊው እና ከታጠቀው ጋር ነው እነዚህን

ፍጥጫ አላቸው። በዚህ ተክትሉ ውጭ ለቦታው ተገኙ እናተኮሱ ተተኩሱ በተወሰደ አጠፋዊ እርምጃ በጉዳይ ተደረስ። ይህ የሚፈጽሙት የታጠቁ የተደራጁ ኃይሎች ናቸው። በጉዳዩ ላይ ከቻግኒ ከተማ አስተዳደር ባለስልጣናት ከተሰጠ መረጃ በቀር ከአማራ ክልል መንግስት እስካሁን የተሰጠ መረጃ የለም። ለአሜሪካ ድምጽ አስቴር ምስጋ ነው።

አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል።

በትግራይ ክልል በጦርነቱ ምክንያት ስራቸው ከተቋረጠ ከ6400 በላይ አነስተኛ መካከለኛና ታላላቅ አምራች ተቋማትና ኢንዱስትሪዎች ውስጥ ወደ ማምረት የተመለሱት 227ቱ ብቻ እንደሆነ የክልሉ ኢንዱስትሪ ቢሮ ገልጸዋል። ተቋማቱን ወደ ሥራ ለማስገባት የብድር ስረዛ፣ ተጨማሪ ብድርና የውጭ ምንዛሬ ድጋፍ እንደሚያስፈልግ የቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል አመልክተዋል። የዚህን ጉዳይ ዝርዝር ውርጌታ ጽባ ይዟል።

የትግራይ ክልልን መነሻ ካደረገው የሰሜን ኢትዮጵያው ጦርነት በፊት በክልሉ በስራ ላይ ከነበሩ አምስት ሺ አምስት መቶ ሰባት አነስተኛ ስምንት መቶ ሰባ ሁለት መካከለኛና አርባ አምስት ታላላቅ አምራች ተቋማትና ኢንዱስትሪዎች ውስጥ አሁን በምርት ስራ ላይ የሚገኙ ሁለት መቶ ሀያ ሰባቱ ብቻ እንደሆኑ የክልሉ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ለአሜሪካ ድምጽ ገልጸዋል። አሁን በምናደርጋት ያለች ትንሽ ዋ እንቅስቃሴ በራሳቸው ተጨርጨሮም ትንሽ መንግስት

መንግስት ድጋፍ አድርጎላቸው ወደ ስራ የገቡ ግን ሁለት መቶ የሚሆኑ አነስተኛ፣ አስራ አምስት የሚሆኑ መካከለኛ፣ አስራ ሁለት የሚሆኑ ደግሞ ከፍተኛ ኢንዱስትሪዎች አሉን ማለት ነው። ለሀገራዊ ኢኮኖሚው ከሀያ ሁለት በመቶ በላይ አበርክቶ የነበራቸው እነዚህ አምራች ተቋማት በጦርነት ወቅት ሙሉ በሙሉ ቆመው እንደነበር አቶ መሐሪ አስረድተዋል።

ወደ ሥራ ከገቡ ኢንዱስትሪዎች አንዱ ለኮንስትራክሽን ግብአት የሚሆኑ ብረታ ብረቶች የሚያመርተው ዩናይትድ ስቲል ኤንድ ሜታል ፋብሪካ ነው። የተቋሙ ባለቤት አቶ አዘዙ ማየለ ከጦርነቱ በፊት የገቡ ጥሬ እቃዎችን በመጠቀም ማምረት መጀመራቸውን ይናገራሉ። ትንሽ ቀደም ብሎ የገባ ነው ማቴሪያል ነበረን። ልክ ፕሪቶሪያ ስምምነት እንደተከፈተ ወደ ስራ ገባ አንመጠም። ሁለት ወርም አልሞላ ነው ወደ ማነቃቃት ነው የገባነው ተመልሰን ሰራተኛችን ማንቃት

ما سوم عن كات تلاقي سوم واندي علم دي علم يتعرف على جال الله لو دموع اللي تبلو بمولوس لما تصل <applause> لازم بنبرش الريسورس

ወደ ስራ ነው የገባ ነው ጊዜ አይነት ችግር ያሳለፉ ይቅርና ትንሽ የፋይናንሽል ክራይሲስ ካጋጠማቸው መንግስቶች ራሳቸው ኢንጀክት አድርገው ወደ ስራ እንዲመለሱ ያደርጋሉ። እኛ የምንጠብቀው እንደሱ ነው። አሁን ለሁለት ዓመታት በዘለቀው ጦርነት ወቅት የክልሉ ኢንዱስትሪዎች ሆን ብሎ የማውደም ተግባር እንደነበረ የገለጹት የክልሉ ኢንዱስትሪ ቢሮ ምክትል ኃላፊ ለተቋማቱ ካሳ ያስፈልጋቸዋል ብለዋል። በስራ ላይ የገቡ የሆኑ ያልገቡ፣ ትልቅ እንቅፋት እየሆነ ያለ ለፌዴራልም እስከ ጠቅላይ ሚኒስትር

ጽሕፈት ቤት የደረሱ ጥያቄዎች አሉ። አንደኛው የወሰዱት ብድር ነው። ሁለተኛ የብድሩ ወለድ ነው። ሶስተኛ የስራ ማስኬጃ የሚሆን በቅናሽ ወለድ እንዲሰጣቸው ጥያቄ እያቀረብ ነው። አራተኛ የውጭ ምንዛሬ ቅድሚያ እንዲሰጠው፣ አምስተኛ የጥሬ እቃ አቅርቦት ነው። ስለዚህ እነዚህ ነገሮች ከታገዙ ኢንዱስትሪዎቹ ወደ ነበሩበት የሚመለስበት ሂደት ይኖራል የሚል ነው ያለ።

የኢንዱስትሪ ሚኒስትር ሚኒስትር ዴታ አቶ ሐሰን መሐመድ በትግራይ ክልል በጦርነት ምክንያት ስራ ያቆሙ ኢንዱስትሪዎች ልዩ ትኩረት በመስጠት ወደ ስራ ለማስገባት ጥረት እንደሚደረግ አስታውቀዋል። ባለፈው ሳምንት ቅዳሜ ሰኔ አንድ ቀን በተጀመረው እና የክልሉ አምራች ተቋማትና ኢንዱስትሪዎች ወደ ስራ ለማስገባት ባለመው የኢንዱስትሪ ንቅናቄ ሳምንት የተገኙት ሚኒስትር ዴታው በአገር አቀፍ ደረጃ ከስራ ውጭ የሆኑ አምራች ተቋማትና ኢንዱስትሪዎች ወደ ማምረት እንዲመለሱ ለማበረታታትና ምርታማነት ለማሳደግ

በፌዴራል መንግስት ኢትዮጵያ ታምርት በሚል መሪ ቃል ንቅናቄ እየተካሄደ እንደሚገኝ ተናግረዋል። መስከጃ ጋር ተያይዞ ከውጭ ምንዛሬ፣ ከመብራት ኃይል መቆራረጥ እና ከመስሪያ ቦታ ጋር ተያይዞ ያው ክልሉም እያገዛቸው እነዚህ ማረቃዎች በጦርነት የተጎዱ አካባቢ ስለሆነ ኢንተርቬንሽን ልዩ ኢንተርቬንሽን ተደርጎ ለማክሮ ቲም እና ፒኤም ኦፊስ የተቋቋሙ አስተባባሪ ኮሚቴ አለ እና እነዚህ አስተባባሪ ኮሚቴዎች በአጠቃላይ በአገሪቷ

በማኑፋክቸሪንግ ዘርፉን ያው ማኑፋክቸሪንግ ዘርፉ የስራ ዕድልን ይፈጥራል፣ ተኪ ምርትን ይተካል፣ ኤክስፖርትን ያበረታታል፣ የስራ ዕድል እንደዚሁ ይፈጥራል። እንደዚሁ ቴክኖሎጂ ሽግግር፣ የእውቀት ሽግግር ማዕከል ስለሆነ ለሀገሪቷ እድገት በጣም ወሳኝ። በአጠቃላይ በኢትዮጵያ ውስጥ የተቀዛቀዙ ኢንዱስትሪዎችን ለማነቃቃት በኢንዱስትሪ ሚኒስቴር እና ተጠሪ ተቋማት ከፍተኛ ጥረት

እየተደረገ ነው ያለው። በተለያዩ ምክንያቶች ተቀዛቅዞ የነበሩ ማኑፋክቸሪንግ ዘርፉን እንደገና ለማነቃቃት የኢትዮጵያ ታምርት ንቅናቄ የሚል እኛም ኒሸምት የሚለውን ንቅናቄ ተፈጥሮ በማኑፋክቸሪንግ ዘርፉ ያሉ ማነቆዎችን እና ተግዳሮቶችን ከተለያዩ ተቋማት ጋር በክለስተር በመዋቀር ችግሮቹ እንዲፈቱ እየተደረገ ነው።

ላለፉት አምስት ቀናት በአውደ ርዕይ በውይይቶችና በተቋማት ጉብኝት መርሃ ግብሮች ሲካሄድ የቆየው የኢንዱስትሪ ሳምንት ንቅናቄ በዛሬው ዕለት ተጠናቋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም። ሙልጌታ አጽበሃም ለቀደመው ዘገባ አመሰግናለሁ። ወደ ሌሎች ዓለም አቀፋዊ ጉዳዮች ስንሻገር ሐማስ የተባበሩት መንግሥታት ድርጅት ያቀረበውን የተኩስ አቁም ውሳኔ ተቀብሏል።

ዩናይትድ ስቴትስ በጋዛና አካባቢው ለሚኖሩ ፍልስጤማውያን ሲቪሎች ለሚገኙበት አስከፊ ሰብአዊ ሁኔታ ምላሽ ለመስጠት ተጨማሪ እርዳታ እያደረገች መሆኑን አስታውቃለች። አሜሪካ ይህንን ያስታውቀችው ያስታወቀችው ሐማስ የተባበሩት መንግሥታት ድርጅት ላቀረበው የተኩስ አቁም ውሳኔ ሐሳብ ምላሽ ከመስጠቱ ከሰዓታት በፊት ነው። የአሜሪካ ድምፁ ዘጋቢ ካርላ ባብ የላከችውን ዘገባ ስመኝሽ የቆየት አቅርበዋለች።

ዩናይትድ ስቴትስ ለጋዛ አዲስ እርዳታ እያቀረበች ባለችበት ወቅት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሀገራቸው ለፍልስጤማውያን ተጨማሪ ሰብአዊ እርዳታ ማቅረብ የሚያስችል አራት መቶ ሚሊዮን ዶላር እንደምትሰጥ አስታውቀዋል። ተጨማሪ እርዳታ ወደ ጋዛ መግባቱን እና ጋዛ ከደረሰ በኋላ ደግሞ እርዳታው ለሚያስፈልጋቸው ሰዎች መድረሱን ለማረጋገጥ አብረን እንስራ።

ብሊንከን አሁንም በሐማስ ቁጥጥር ስር ከሚገኙ ታጋች ቤተሰቦች ጋር ከተገናኙ ከሰዓታት በኋላ ሐማስ በዩናይትድ ስቴትስ የተደገፈውና የእስራኤል ታጋቾችን ከፍልስጤም እስረኞች ጋር መለዋወጥን ጨምሮ ሌሎች ነጥቦችን ያካተተው የተኩስ አቁም እቅድ ላይ ማሻሻያ እንደሚፈልግ ተናግሯል። ከጥቂት ቀናት በፊት አራት ታጋቾች በመዳናቸው በጣም ተደስተው ነበር።

ነገር ግን አሁንም ከሚወዷቸው ዘመዶቻቸው ጋር በመለየታቸው ጥልቅና ጠንካራ ሀዘን ይሰማቸዋል። የተባበሩት መንግሥታት ድርጅት የሰብአዊ መብቶች ቢሮ ማክሰኞ ዕለት ባወጣው መግለጫ ታጋቾችን ወደ ቤታቸው ለመመለስ በተደረገ ወረራ ሁለቱም ወገኖች የጦር ወንጀል ፈጽመው ሊሆን እንደሚችል አስታውቋል።

በጦርነቱ የተገደሉ ሲቪሎችንና ተዋጊዎችን ቁጥር አንድ ላይ ይፋ ያደረገው የጋዛ ጤና ሚኒስቴር ታጋቾችን ለማዳን በተደረገው ጥረት ከ200 በላይ ፍልስጤማውያን መገደላቸውን አስታውቋል። ሐማስ ታጋቾቹን በሁለት የመኖሪያ ቤት ሕንፃዎች ውስጥ አስቀምጧቸው የነበረ ሲሆን ለማስለቀቅ እስራኤል የአየር ጥቃት ማካሄድ እንደነበረባት ተገልጿል።

አሁን በጡረታ ላይ የሚገኙት የቀድሞ የዩናይትድ ስቴትስ ማዕከላዊ እዝ ኃላፊና ሜልቲንግ ፖይንት የተሰኘው መጽሐፍ ደራሲ ጀነራል ፍራንክ ማኬንዚ ከአሜሪካ ድምፅ ጋር ባደረጉት ቆይታ ሐማስ ንጹሐን ዜጎችን እንደ መከለያ መጠቀሙ የእስራኤልን እንቅስቃሴ እንዳወሳሰበው ተናግረዋል።

I think they've been a little less successful getting after senior Hamas leadership because ከፍተኛ የሃማስ አመራሮችን ለመያዝ ብዙም ያልተሳካላቸው ተዋጊዎቻቸው እየተዋጉ እነሱ ግን መደበቅ በመምረጣቸው ነው። እና ደግሞ በእስራኤል ታጋቾች ብቻ ሳይሆኑ በዋናነት ጋዛ ውስጥ በታገቱ ሐማስ ከእሳት ውስጥ ሊያወጣቸው ምንም ፍላጎት በሌለው የጋዛ ህዝብ እየተጠበቁ ከመሬት በታች እንደተደበቁ እርግጠኛ ነኝ።

እስራኤል ከሐማስ ጋር በምታደርገው ውጊያ ድል መቀዳጀት ትችላለች ወይ ለሚለው ጥያቄ ጄኔራል ፍራንክ ማኬንዚ ምላሽ አላቸው። ጋዛ ውስጥ የማያቋርጥ ውጊያ በማይደረግበት መልኩ ከተከናወነ ጦርነቱን በአሸናፊነት ማጠናቀቅ ይቻላል። ነገር ግን ሐማስ እዚያ ጥያቄ ውስጥ እንደማይገባ ማረጋገጥ አለባቸው።

እኔ እስራኤል ሐማስን ማጥፋት አለብኝ ብላ የምትከተለውን አመለካከት እረዳለሁ። ነገር ግን በተመሳሳይ ጊዜ ሐማስን ሙሉ ለሙሉ አጥፋለሁ የሚለው በጣም ከፍ ያለ ግብ ይመስለኛል። ምክንያቱም ይሄ አብዮታዊ እንቅስቃሴ ነው። 99 የሐማስ ታጋዮችን ብትገድል አንድ መቶኛው ተዋጊ እጁን አውጥቶ አብዮት ሊያውጅ ይችላል። ጄኔራል ማካንዜ ጦርነቱ ከተጠናቀቀ በኋላ ከአጎራባች ሀገራት የተውጣጣ

አረብ መር ኃይል በጋዛ ሰርጥ ሰላም እንዲሰፍን ሊያደርግ ይችላል የሚል እምነት አላቸው። ለእስራኤልና ለፍልስጤማውያን እውነተኛ ድል እንዲገኝ ደግሞ ጋዛን መልሶ መገንባት የሚያስችል ዓለም አቀፍ መዋለ ነዋይ እንደሚያስፈልግ ያሰምሩበታል። በካርላ ባብ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ስመኝሽ የቆየን አመሰግናለሁ። የተከታተላችሁ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር በዚህ ሳምንት በተካሄደው የቡድን ሰባት ሀገሮች ስብሰባ ላይ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በመታገዳቸው ከማይንቀሳቀሱ የሩሲያ ንብረቶች የሚገኘው ወለድ በመጠቀም የዩክሬን ጦርነትን ማገዝ የሚያስችል ስምምነትን ይፈልጋሉ። የመሠረተ ልማት ፈንድ

የሰው ሰራሽ ልህቀትና ገበያውን አጥለቅልቀዋል ስለተባሉ የቻይና አረንጓዴ ቴክኖሎጂዎች የመሳሰሉ ዓለም አቀፍ ተግዳሮቶቹን ለመቅረፍ ህብረት እንዲኖር ግፊት የሚያደርጋሉ ተብሎ ይጠበቃል። ይሁን እንጂ ወደ ቀኝ እያዘነበለ ያለው የአውሮፓ የፖለቲካ ምህዳር እቅዶቹን ላውሰበስብ ይችላል ተብሏል። ፓትሲ ውድክስዋራ ተከታዩን ዘግባለች። ደረጀ ደስታ ያስደምጠናል።

የሩሲያ ኃይሎች በዩክሬን ጦር ሜዳ ላይ ወደፊት እየገሰገሱ ባሉበት በዚህ ወቅት ጦርነቱን በገንዘብ የመደገፉ አታካች ሸክም በአሜሪካውያንና አውሮፓውያን ግብር ከፋዮች ትከሻ ላይ አርፈዋል።

ዩናይትድ ስቴትስ በኢንዱስትሪ በበለጸጉ የቡድን ሰባት አገራት ከታገተው ወደ 280 ቢሊዮን ዶላር የሚገመት የሩሲያ ገንዘብ ላይ ከሚገኘው የተቀማጭ ወለድ የሚከፈል ለኪቭ 50 ቢሊዮን ዶላር በብድር እንዲሰጥ ፍላጎት አላት። ፕሬዚደንት ጆ ባይደን ባለፈው ሳምንት በፓሪስ ከዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ጋር ተነጋግረዋል። ዩናይትድ ስቴትስ ከጎናችሁ ቆማለች

እየተፈጸመ ያለውን የወረራ ጥቃት ተከላካዮቹ እናንተ ናቸው። ባለፈው ወር በቻይና ኤሌክትሪክ ተሽከርካሪዎችና በሌሎች ቁልፍ ዘርፎች ላይ የተጣለው ታሪፍ በአራት እጥፍ ጨምሯል። ባይደን አሁን ቤጂንግ በእነዚያ ኢንዱስትሪዎች ዓለም አቀፍ ገበያዎችን ወደ ውጭ በሚላኩ ርካሽ ምርቶች ለማጥለቅለቅ የምታደርገውን ጥረት

የቡድን ሰባት ሀገራት እንዲጋፈጡ ይፈልጋሉ። የአሜሪካ የገንዘብ ሚኒስትር ጃኔት የለን እኛ እና ይህንን እንደ አሳሳቢነት ለይተው ለተመለከቱ ቁጥራቸው እየጨመረ ያሉ ሀገራት ግልጽ እና አንድነት እንደሚያስፈልገው ማሳያ ነው። ይሁን እንጂ ይህ ጥረት በሳምንቱ መጨረሻ ላይ በነበረው የአውሮፓ ፓርላማ ምርጫ የቀኝ ፓርቲዎች ምርታ በማግኘታቸው ተዳክመዋል።

የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን እና የጀርመኑ ቻንስለር ኦላፍ ሾልድ ቡድን ሰባት በሩሲያ እና በቻይና ላይ ያለውን አቋም እርግጠኛ አለመሆንን ጨምረዋል። ኤርሱላ ቨንደርሌን የአውሮፓ ኮሚሽን ፕሬዝደንት ሆነው ለመቆየት እየታገሉ ነው። ከተሳካላቸው አውሮፓ በሩሲያ እና በቻይና ላይ ጠንካራ ሆና እንደምትቀጥል ይጠበቃል። ከአውሮፓ ውጭ ግንኙነት ምክር ቤት ሊያና ፌክስ ይህን ያስረዳሉ።

እዚህ ጋ ግን ትልቁ ጉዳይ በእውነቱ ኢማኑኤል ማክሮን በአውሮፓ የፓርላማ ምርጫ ከተሸነፉ በኋላ ያስታወቁት የፈረንሳይ ምርጫዎች ነገር ነው። በፈረንሳይ የቀኝ ክንፉ ወደ መንግስት ስልጣን ከገባ በዩክሬን ድጋፍ ጉዳይ ብቻ ሳይሆን በቻይና ግንባርም እንቸገራለን።

የቡድን ሰባት አስተናጋጅ የኢጣሊያው ጠቅላይ ሚኒስትር ጆርጂያ ሜሎኒ አገራቸው ሮም ያሰማችው የሥነ ምግባር ጥሪ እንዲጎላ የካቶሊኩን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስን ጋብዘዋል። መንግስታትና ኩባንያዎች ለሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተልጀንስ የሥነ ምግባር መርሆዎችን እንዲከተሉ አሳስበዋል።

በአፍሪካ ኢንቨስት በማድረግ ወደ አውሮፓ የሚደረገውን ፍልሰት መክታት ሜሎኒ በቡድን ሰባት ፕሬዝደንትነታቸው ያቀረቡት ሌላው ጭብጥ ነበር። ይህ ተነሳሽነት ከቡድን ሰባት ለዓለም አቀፍ የመሠረተ ልማትና ኢንቨስትመንት ጋር የሚስማማ ሲሆን አላማው እንደ ኤሮፓ አቆጣጠር በ2027 ቤልት ኤንድ ሮድ ከተባለው የቻይና ተነሳሽነት ሌላ አማራጭ ሆኖ ከግሉ ዘርፍ የ600 ቢሊዮን ዶላር መሰረተ ልማት የገንዘብ ድጋፍ ወይም ፈንድ ማስ

የአውሮፓ የፓርላማ ምርጫ የሜሎኒ ቀኝ አክራሪው የጣሊያን ወንድማማቾች ፓርቲ ያገኘው ድል ስልጣናቸውን አጠናክሮላቸዋል። ሜሎኒ ስለዚሁ ሲናገሩ ይህ ሀገር በአውሮፓ የቡድን ሰባቱ ስብሰባ ከመቼውም ጊዜ በላይ ጠንካራ መንግስት ሆኖ ራሱን በማቅረቡ

ኩራት ይሰማኛል። ፕሬዚደንት ባይደን ልጃቸው ሀንተር ባይደን እንደ አውሮፓ አቆጣጠር በ2018 የአደንዛዥ እጽ ሱሰኛ በነበሩበት ወቅት የመሳሪያ ባለቤት ሆነው በመገኘታቸው በተመሰረተባቸው የፌዴራል ክስ የጥፋተኝነት ውሳኔ ከተላለፈባቸው አንድ ቀን በኋላ ዛሬ ረቡዕ ወደ ጣሊያን አምርተዋል።

ያዳመጣችሁ ያላችሁት በ19 በ25 እና በ30 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ዝግጅታችን ዴሞክራሲ በተግባር ነው።

የዛሬው የዲሞክራሲ በተግባር ዝግጅታችን ዋነኛ ትኩረቱ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ነው። በመካከለኛው ምስራቅና በአውሮፓ እየተካሄዱ ያሉት ጦርነቶችና ዩናይትድ ስቴትስ ከቻይና ጋር ያላት ፉክክር በመጪው የጥቅምት ወር ፕሬዚደንታዊ ምርጫ አሸናፊ ማንም ይሁን ማን የዩናይትድ ስቴትስ ዲፕሎማቶች የሚጋፈጧቸው ቁልፍ ጉዳዮች ሆነው ይቆያሉ። የአሜሪካ ድምፅዋ የዋይት ሐውስ ከፍተኛ ዘጋቢ ፓትሲ ውድስክሶዋራ የሁለቱ ፕሬዚደንታዊ እጮች

ጆ ባይደንና ዶናልድ ትራምፕ በውጭ ፖሊሲዎቻቸው ቅድሚያ የሚሰጧቸውን ጉዳዮች መልከት አድርጋ የላከችልንን ዘገባ አሉላ ከበደ እንደሚከተለው አቀናብሯቸዋል። እጪውን የአውሮፓውያኑን 2025ን ላፍታ ባይነ ህሊናችሁ መልከት አድርጉ። በጋዛው ጦርነት ዘላቂ የተኩስ አቁም ስምምነት የመደረሱ እጣ አሁንም ላይሳካ የሚችል ጉዳይ ነው። በዩክሬን በዝግታ የማዳከም ወታደራዊ ቅያስ የተያዘው ጦርነት አሁንም ቀጥሏል።

በሌላ በኩል ቻይና ስጋት ደቃኝ ሆና ቀጥላለች። ጆ ባይደን የሚሆኑ ዶናልድ ትራምፕ በምርጫው አሸንፈው ዋይት ሀውስን ቢቆጣጠሩ እነኚህ ፈተናዎች ይጠብቋቸዋል። የባይደን የሁለተኛ ዙር የሥልጣን ዘመን የውጭ ፖሊሲ ለመጀመሪያው ዙር አስተዳደራቸው መሠረት ባደረጓቸው መርሆች ላይ የተመሠረተ ይሆናል። ዓለም አቀፍ አመራር እና ባለብዙ ወገንተኝነት ዩናይትድ ስቴትስ ኮምፒት ኮምፒት ስ ሊድ ር

We'll stand up for our allies and our friends. United States is a major initiative with the Congress aimed at truly delivering on the promise of. Um,

ለታዳጊ ዓለም አስፈላጊ ግባቶችን ማግኘት የሚያስችሉ በሮችን ለመክፈት የገባነው ቃል እውን ለማድረግ ከምክር ቤቱ ጋር ለመስራት የተያዘው ግዙፍ ውጥን ነው። ይህም ማለት የዕዳ እፎይታ በሚሰጡ ፕሮግራሞች፣ በባለ ብዙ ወገን የልማት ባንኮች ላይ የሚደረጉ ማሻሻያዎችና በዓለም ዙሪያ የሚካሄዱ የተለያዩ የመሠረተ ልማት ፕሮጀክቶች ዩናይትድ ስቴትስ ተጨማሪ የመዋለንዋይ ታፈሳለች ማለት ነው።

የዚህም ግቡ ዛምቢያን፣ ኮንጎ ዲሞክራሲያዊ ሪፐብሊክንና አንጎላን እንደሚያገናኘው የሎቢቶ መተላለፊያ የመሳሰሉ የተለያዩ የትራንስፖርት ፕሮጀክቶችን በመደገፍ እያደር እየሰፋ የመጣውን የቻይናን ዓለም አቀፍ የልማት ነግ ቁጥኖች እና ተጽዕኖዎች መመከት መቻል ነው። ን ፕሮጀክቶች

በመጓጓዣ ቴክኖሎጂ ረገድ የምናደርገው አቅም ግንባታ ለንጹህ የኃይል አቅርቦታችን ግብዓቶች መኖሩን ለማረጋገጥ ብቻ ሳይሆን የአፍሪካን ሰፊ የግብርና እምቅ አቅም ለማውጣት ሸቀጦችን ለገበያ በማቅረብና በዘርፉ ለጥቅም የሚውል የዲጂታል ቴክኖሎጂ እመርታ እንዲታይ ለማስቻል ጭምር ነው። ትራምፕ ካሸነፉ ግን ዓለም አቀፍ ልማትን በሚመለከቱት ጉዳዮች ላይ ያን ያህል ትኩረት አያደርጉም።

አሜሪካን ይበልጥ የበለጸገችና አስተማማኝ እንዲሁም ጠንካራና ኩሩ እናም ከመቼውም ጊዜ የበለጠ ውብና አድርጋት ያወሳኝ እድል ያለን ይመስለኛል። ምንም እንኳን ትራምፕ ደጋግሞ የሚጠቀሙት ልዩ አገላለጽ አሜሪካ ፈርስት፣ ቅድሚያ አሜሪካ የሚል ቢሆንም የውጭ ፖሊሲያቸው ግን የግድ አግላይ አሰራርን የሚከተል ይሆናል ማለት አይደለም።

ለውጭ ገበያ የሚቀርብ ምርትን በእጅጉ ማሳደግ እና በአንፃሩ ከውጭ የሚገባውን ምርት የማሳነስ ፖሊሲ ያራምዳሉ። አሁን ሁሉንም ነገር በመሸጥ በመለወጥ ይመዝናሉ። አሁን እንደኔ እይታ ግን የተለየ ስሜት የሚሰጠው

የውጭ ፖሊሲያቸውን የቱን ያህል የዩናይትድ ስቴትስን አቅም በተለየ መንገድ ጥቅም ላይ የመዋል ራዕይ አላቸው የሚለው ነው። ለእስራኤል የሚሰጡት የማያወላውል ድጋፍ፣ ሁኔታዎች ሊለውጡት የሚችል ለዩክሬን የሚሰጥ እርዳታና ከቻይና ጋር የሚያደርጉት ጠንካራ ፉክክር ከትራምፕ ጋር ቁርኝት ያለው ቅድሚያ አሜሪካ የተሰኘው የጥናት ተቋም ለትራምፕ የሁለተኛ ዙር አስተዳደር ዘመን የነደፋቸው የውጭ ፖሊሲ መርሆች ናቸው።

የትኛውም መጪ ቅድሚያ ለአሜሪካ ፖሊሲ አራማጅ ይሁን አስተዳደር ወደ ስልጣን በሚመጣበት ወቅት ሊያጋጥሙት የሚችሉት እናም ያንን ሰላምን ባለህ ጠንካራ አቅም ማረጋገጥ የተባለ መርህ መፈተን አለበት። በፊታችን ጥቅምት ወር መገባደጃ በሚካሄደው ምርጫ ማን እንደሚያሸንፍ ባናውቅም

የውጭ ፖሊሲ ጉዳዮች ግን በምርጫው ወሳኝ ከሆኑት ምክንያቶች ውስጥ አለመሆናቸውን እናውቃለን። የሕዝብ አስተያየት ግምገማዎች እንደጠቆሙትም አብዛኛው አሜሪካዊ ዩናይትድ ስቴትስ በውጭ ሀገራት ከምታከናውናቸው ጉዳዮች ይልቅ የዋጋ ንረት፣ የኢኮኖሚ፣ የኢሚግሬሽንና የወንጀል ነክ ጉዳዮች ያሳስቧቸዋል። አሉላን አመሰግናለሁ። ቀጣዩም ዘገባ ከዩናይትድ ስቴትስ ምርጫ ጋር የተያያዘ ነው።

በአዋቂነት የዕድሜ ክልል ውስጥ ከሚገኙት አሜሪካውያን ጾታዊ ግንኙነት ከተቃራኒ ጾታ ጋር እንዳልሆኑ የሚናገሩት ሰባት ነጥብ ሁለት ከመቶ እንደሚሆኑ በቅርብ የወጣ የዳሰሳ ጥናት ጠቁሟል። ይህ አሃዝ የሁለቱም የዘንድሮ ፕሬዚደንታዊ ምርጫ ተፎካካሪዎችን ትኩረት ስበዋል። የዋሽንግተን ጉዳዮች ከፍተኛ ዘጋቢያችን ካሮላይን ፕሮስቲ ተከታዩን ዘገባ አጠናቅራለች። ኤደን ገረሞት አሰማናለች።

የፍቅር ግንኙነታቸው ከተመሳሳይ ጾታ ወይም ከሁለቱ ጋር የሆነ ጾታቸውን የቀየሩ ጾታቸው የትኛው እንደሆነ እርግጠኛ ያልሆኑ ሰዎች ቡድን ጥቅል መጠሪያ ከእንግሊዝኛው ዝርዝር በምህጻር ኤልጂቢቲኪ ተብሎ ይታወቃል እነዚህ ሰዎች ዕድሜያቸው በአዋቂነት ከሚያስመድባቸው አሜሪካውያን ሰባት ነጥብ ሁለት ከመቶ እንደሚሆኑ ጌለፕ የተሰኘው የአሜሪካ ህብረ ብሔራዊ ትንታኔና አማካሪ ኩባንያ ያወጣው መረጃ አሳይቷል

ይህ ቡድን ታዲያ ጾታቸውን የቀየሩ ሰዎች ጦር ውስጥ እንዳያገለግሉ ዶናልድ ትራምፕ የዛሬ ሰባት ዓመት በ2010 ዓ.ም ም ፕሬዚዳንት ሳሉ በትዊተር ያወጁትን እገዳ ተቃውሟል። ያንን ክልከላ የአሁኑ ፕሬዚዳንት ጆ ባይደን ወደ ስልጣኑ ዘልቀው ከአንድ ሳምንት ባነሰ ጊዜ ሰርዘውታል።

ጾታቸውን የለወጡ ሰዎች በሌላ በማንኛቸው መንገድ ብቁ ሆነው ከተገኙ በዩናይትድ ስቴትስ ጦር ውስጥ መንግስታቸውን ማገልገል ይችላሉ። ሳራ ኬት ኤሊስ ግላድ የሚባለው የኤልጂቢቲኪው ተሟጋሽ ድርጅት ፕሬዚዳንትና ዋና ስራ አስፈጻሚ ናቸው። ማንነታችንን የሚረዳና እንደ አሜሪካውያን ዜጎች የሚያከብረን አስተዳደር ማግኘታችን እፎይታ ነው።

ፕሬዚዳንት ጆ ባይደን ለተመሳሳይ ጾታ ጥንዶች ፌዴራል መብቶችንና ጥቅሞችን የሚያስጠብቅ ጋብቻን የማክበር ሕግ ፈርመዋል። ዋይት ሀውስ ውስጥ በተከናወነ ዝግጅት ላይ ለተገኙ የኤልጂቢቲኪ ማኅበረሰብ አባላት ፕሬዚዳንቱ መልእክት አስተላልፈዋል። ትወደዳላችሁ፣ ትደመጣላችሁ፣ እንረዳቸዋለን፣ ደግሞም የእኛ ናችሁ።

ሬንዲ ብራቮ ድምጻቸውን ለባይደን ለመስጠት ወስነዋል። የተመሳሳይ ጾታ አፍቃሪ በመሆኔ የሚሰማኝ ሌሎቹ ፓርቲዎች መብቶቼን አደጋ ላይ ይጥሏቸዋል። ስለዚህ በዚህ ምርጫ ባይደንን ከምደግፍባቸው ባለፈውም ከደገፍኩባቸው ምክንያቶች አንዱ እርሳቸው የቆሙለት ጉዳይ በመሆኑ ነው። የቀድሞው ፕሬዚዳንት ዶናልድ ትራምፕ የተመሳሳይ ጾታ አፍቃሪ የሾሙና

ካቢኔያቸው ውስጥ ያስገቡ የመጀመሪያው ፕሬዝዳንት ናቸው። ይሁን እንጂ አጠቃላይ አያያዛቸው ወደ ወግ አጥባቂነቱ ያዘመመ ነው። እግዚአብሔር የፈጠረው ሁለት ጾታዎችን ነው፣ ወንድና ሴት ብለዋል። እስኪ ይህ ተውላጠ ስም የሚባል ነገር ምን ይሉታል? በእውኑ ከተመራመራችሁና በቅርበት ካያችሁት አስቀያሚ ነገር ነው፣ አስቀያሚ ነው። እኔ የእግዚአብሔር ወገን የሆነውን ነው የሚጠብቀው

ወደፊትም የእግዚአብሔር ወገን የሆነውን መገለጫና ምንነት እንጠብቃለን። ይህንን የተውላጠ ስም ጉዳይ ለዚህ ዘገባ አድማጮች በጥቂቱ ግልጽ ለማድረግ ያክል ሌሎች ሲያናግሯቸው ወይም ስለ እነሱ ሲናገሩ የጾታቸውን ማንነት የሚጠቁሙ እንደ አንተ፣ አንቺ፣ እርሱ፣ እርሷ አይነት ተውላጠ ስሞችን ለመጠቀም ወይም ስለ ጾታቸው ማንነት የማይናገሩ ተውላጠ ስሞችን እንደናንተ

እነርሱ የመሳሰሉትን ነጠላም ቢሆኑ እንኳን እንዲጠቀሙላቸው የሚያሳስቡ ወይም የሚጠይቁ ሰዎች አሉ። ይህ ትንታኔ በእንግሊዝኛው የኬሮላይን ፐርሲቲ ዘገባ ውስጥ የለም። ወደ ዘገባው እንመለስ። ይህ ትራምፕ ኦሃዮ ውስጥ አድርገውት በነበረው የምረጡኝ ዘመቻ ዝግጅት ላይ የተገኙት ታምስ ኢዝቤልን የመሳሰሉ መራጮቻቸው የሚደግፉት አስተሳሰብና አባባል ነው። ጽንስም ማቋረጥን

ኤልጂቢቲኪውን ማስወገድም በተመለከተ የሪፐብሊካን አስተሳሰብ መጽሐፍ ቅዱስ ከሚለው ጋር ተመሳሳይ ነው። ፕሬዚዳንት ባይደን የጾታ ለውጥ ቀዶ ሕክምናና በጾታ ማንነት ላይ የሚሰጡ ትምህርቶችን የሚከለክሉ ወግ አጥባቂ የግዛት ህጎችን አውግዘዋል። የቀድሞ ፕሬዚዳንት ትራምፕ ደግሞ በምረጡኝ ዘመቻ ዌብሳይታቸው ላይ ይህንን ቃል ገብተዋል። ስልጣን የተረከብኩ ቀን በዚያችው ዕለት ይህ

የጾታ ማጠናከሪያ እንክብካቤ የሚባል የባይደን ክፉ ፖሊሲን እሰርዛለሁ። ይገርማል። ለልጆች ጉርምስና መከላከያ መስጠትን ገጽታቸው እንዲለወጥ ማድረግንና በመጨረሻም በሕፃናት ላይ ቀዶ ሕክምና ማድረግን የሚያካትት ሂደት ነው እኮ። ይህ ደግሞ ሪፐብሊካን መራጮች የሚፈልጉት ነባሩ ሪፐብሊካን ፓርቲ ነው ብለዋል፣ የዴሞክራቲክ ፓርቲው ከፍተኛ አማካሪ ብራድ ውድ ሃውስ።

እነርሱ ጸረ ፍልሰተኛ ናቸው። ጾታውን የቀየረ ሰው ይጠላሉ። የተመሳሳይ ጾታ አፍቃሪዎችን አይወዱም። ትራምፕ ይህንን ያውቃሉ። እነዚህ መራጮች የዛሬ አራት ዓመት በ2012 ዓ ም ባይደን ጎራ ያለዩ ግዛቶችን እንዲያሸንፉ አግዘዋል። ግላድ የሚባለው ተሟጋች ቡድን ያደረገው የህዝብ አስተያየት ዳሰሳ ለባይደን ያለው ድጋፍ በተመሳሳይ ሁኔታ ጠንካራ መሆኑንም ያሳያል።

ሪፐብሊካን ፓርቲው መብቶቻቸውን ከመገደብ ይልቅ በምጣኔ ሀብቱ ላይ እንዲያተኩሩ የሚበዙቱ ያሳስባሉ። ለኬረላይን ፐርሲቲ ዘገባ ኤደን ገረመው። ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ ሴቶችና ቤተሰብ ዝግጅታችን እንሻግራለን።

ኤልሳቤጥ ድንቁ ከአንድ ዓመት ተኩል በፊት በኦሮሚያ ክልል ደቡብ ምዕራብ ዞን ዞን ወንጪ ወረዳ በጨቦ የገጠር መንደር ውስጥ በአካባቢው የመጀመሪያ ቤተ መጻሕፍትን ከፍታለች። ኤልሳቤጥ በአዲስ አበባና በሌሎች የክልል ከተሞች ህጻናት ትምህርት አቋርጠው ለጉልበት ብዝበዛ መዳረጋቸውና ከትምህርት መራቃቸውን እንደሚያሳስባት ትገልጻለች።

ይሳቅ ድንቁ መታሰቢያ ኤልሳቤጥ በህይወት በሌለው ታላቅ ወንድሟ ስም የከፈተችው ቤተ መጻሕፍትና ህጻናት መጫወቻ ነው። እያደረገቻቸው ስላሉ እንቅስቃሴዎች ኤደን ገረመው ከኤልሳቤጥና ተጠቃሚ ከሆኑ ሰዎች ጋር ያደረገቻቸው ቆይታዎች በመቀጠል ይቀርባል።

መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጪ ወረዳ በጨቦ መንደር ውስጥ የአባቷ ንብረት በሆነ ስፍራ ላይ ለአካባቢው ህጻናት ከመጽሐፍት ጋር እንዲተዋወቁ ማድረግ ትችላለች። አዲስ አበባ በብዛት ስታይ ህጻናት ልጆች ጎዳና ተዳዳሪ ሆነው ታያለች። ተማሪ የነበሩ ልጆች

ሰው ቤት ሰራተኛ ሆነው ወይ አንቺ ሰራተኛ ፈልገሽ ደላላ ጋ ስትሄጂ ተማሪዎችን ታያለሽ፣ ህፃናትን ታያለሽ እና ያ ነገር ሁሌ ልቤን ይነካኛል አያለው ዘመዶች አሉኝ ገጠር ውስጥ ዘመዶች አሉኝ። የሆነ ቦታ ላይ ትምህርታቸው ይገታል። ከትምህርት ይልቅ ወደ ስራ ታያለሽ እና ሁሌ ያ ነገር በጣም ነው ማዝ ነው

ክፍለ ሀገር ሲሄድ የሆነ ቦታ ሄጅ ያንን ሳይ አዲስ አበባ ውስጥ ያለውን ሁኔታ ሳይ በጣም ነው ማዝነው። እና ሁሌ መቼ ነው ትምህርታቸው የሚቀጥለው? የእኛ አባቶች ገጠር ነው ያደጉት፣ ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች

አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር፣ በባዕድ ሀገር፣ በባዕድ ቤት እየተንከራተቱ ያሉ ልጆችን ምንድን ነው ማድረግ የምንችለው? እኔ አሁን በጣም ሰፊ ነው ኢትዮጵያ ሰፊ ነው። ግን አትሊስት እኔ ሙያዬ መምህርት ነኝ አውቃለሁ ማንበብ ምን ያህል ጥቅም ለልጆች እንዳለው ትምህርት ምን ያህል ጥቅም እንዳለው አውቃለሁ። ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል

እዛው እናታቸው የትምህርትን ጥቅም አውቃ ልጆቿን ወደ ትምህርት ቤት መላክን

የምትቀጥልበት መንገድ ምንድን ነው? ማድረግ የምችለው በቃ ሁሌ ያ ነገር ነበር ውስጥ ያለው። ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጽሐፍትን ለመክፈት ስታልም ህፃናቱን ለመማረክና ለማበረታታት ከሻይ ቡና ይልቅ የልጆች መጫወቻ መገንባትን ነበር የመረጠችው። ላምን ችግር መጣ መሰለሽ፣ እነዚህ ልጆች መጽሐፍ ምን እንደሆነ አያውቁም። እውነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችን ያው

ዋናውን የትምህርት ሁኔታ ከመስጠት ውጭ ቤተ መጽሐፍት የሚለው ነገር ብዙ አይታወቅም ልጆች ከትምህርት ቤት ሮጠው ቤተ መጽሐፍት ሳይሆን ወደ ስራ ነው ከዛ ስለዚህ እነዚህ ልጆች መጽሐፍ መጥተው እንዲያነቡልን ምን እናርግ ተባለ እና በቃ ሻይ እናዘጋጅላቸው ለእናቶቹም እንደዚህ አንዳንድ ነገሮች እያደረግን ልጆቻቸውን ይዘው እንዲመጡ እናርግ ተባለ እኔ ደግሞ በእውነት እኔ ምንድነው አላማዬ መጽሐፍ ብሎ እንዲመጡ ነው የፈለግኩት በቃ

ከዛ በኋላ በፍጹም በምግብማ አናታልላቸውም። ይህን አልቀበልም፣ ሌላ ነገር መፈለግ አለብን ብዬ ሳስብ፣ ምንድን ነው መጫወቻ ቦታ የሚባል ነገር የለም። እዛ ቦታ ዥዋዥዌ አይተው አያውቁም፣ እነዛ ልጆች ሸርተቴ አይተው አያውቁም። በአይኔን ያየሁት እንዴት ሁኔታውን ያ ነገር ስናደርገው ያየሁትን ነገር ነው አሁን የምገልጸው እና

ብቻ እነዛ ልጆች የሚጫወቱባቸውን ነገሮች አያውቁም፣ አይተው አያውቁም። ምክንያቱም ከዛ ቦታ ተነስተው ሄደው አያውቁም። ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል። እኔ ግን የገጠሙ እንደዛ አይነት ልጆች አልነበሩም እና ከዛ መጫወቻ እናርግ ተባለ።

ቤተ መጽሐፍቱን ለመክፈት የወላጆቿና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዲያደርጉላት ህልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቅረጣቸው ማስተዋሏ እንዳሳሰባትም ገልጻለች። በእውነት ለመናገር እ መምህርት ነኝ፣ የልጆች እናት ነኝ። ኢትዮጵያ ነው የምኖረው። እንኳን የመጫወቻ የምገዛበት ምንም ብር የለኝም። ምንድን ነው ያሰብኩት? ሰዎችን ማሳተፍ

ከቤተሰቦች ውጭ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ ስራዬን እንዲያደንቁልኝ በቃ ፈለግኩ እና አንዳንድ ሰዎችን ሳናገር ማንም አልገባው። በእውነት ምንድን በብዛት ያሉኝ ነገር አሁን ያምን የአሁን ልጅ እባክሽ አሁን ላይብረሪ መቶ ያነባል ብለሽ በውስጤ

ወደ ታች ዝቅ የሚያደረግ ነገር ነው። ነገሩ በውንጭ ወረዳ በጨቦ መምንደሬት የተከፈተው አነስተኛው ቤተ መጻሕፍት ቅዳሜና እሁድ

ከገበያና ከቤተ ክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጽሐፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጽሐፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጽሐፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ትገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ነዋሪና የቤተ መጽሐፍቱ ቁልፍ ያዥ ናቸው። የልጆቹን የማንበብ ክህሎት ከፍ እያለ በመሄዱ ህጻናቱና የአካባቢው መምህራን

ደስተኛ ናቸው ይላሉ። አስተማሪ ሌላ ነው፣ ተማሪ አለች። ልጆቹን ማር አሉ።

ይጫወታሉ። እንደዛ ነው የሚጫወቱት። ደስ ይላሉ የሚጫወቱት ጫወታም አለ፣ የሚያንበቡት ሰዓት አለ። እንደዛ ነው ልጆች እዛ ግቢ የምኖሩት። በጣም ትምህርት ቤት ሄዱ፣ በጣም ማምሮች ደስ የሚሉትን፣ በጣም ደስ ይላሉ። እዛ ትምህርት ቤት ሌላ ትምህርት ቤት ሄዱ፣ ማምራቻችን በጣም እዛ ትምህርት ቤት ሄዱ፣ ስናበቡት በጣም ደስ ነው የሚሉት ማምሮቹ።

ጋዜጠኛና መምህርት ኤልሳቤት ድንቁ ከቤተ መጽሐፍቱ ግንባታ በተጨማሪም ሰማያዊ ዣንጥላ የተሰኘች የልጆች መጽሐፍ ደራሲም ናት። መነሻዬ ምንድን ነው መሰለች? በእውነት እናቴ በጣም ዣንጥላ ትወዳለች። ዣንጥላና በቃ ዣንጥላዋን የሚነካባት ሰው አትወድም እና ሁልጊዜ ትመጣና ይ ዣንጥላ ይንፋሱ ገነጣጠለብኝ አቤ ዣንጥላይ በስብሳለች። እንዲህ ነው እናቶች የሚሉ፣ ዣንጥላይ በሰበሰ፣ ዣንጥላይ የተገነጠለ

ከፀሐይ ጋር ሁል ጊዜና እነዚህ ሶስት ዣንጥላዎች ሰማያዊ ዣንጥላ፣ ቢጫ ዣንጥላ እና ወይን ጠጅ ዣንጥላ ናቸው እና ከተፈጥሮ ጋር የሚያደርጉትን እንደው ስታግባባቸው መሀል ገብታ ስታስታርቅ አይነት ታሪክ ያለው ነው እና ቆንጆ አርጎ የሳለልኝ ጓደኛዬ መካሻ ከዛ ደግሞ በቤት ውስጥም ይረዱኛሉ። በማንበብ ይሄ ትክክል ነው፣ ይሄ ትክክል አይደለም እያሉ መጨረሻ ላይ

እንግዲህ ህልሜ እውን ሆኖ ተታተመልኝ ማለት ነው። ኤልሳቤት ድንቁ ቤተ መጽሐፍቱ በቤተሰቦቿ ድጋፍና በራሷ ወጭ ቢቋቋምም በቀጣይ ተጨማሪ የአማርኛ የእንግሊዝኛና የአፋን ኦሮሞ ቋንቋ መጽሐፍቶች እንደሚያስፈልጉትም ገልጻ በጎ ፈቃደኞች እንዲተባበሩ ጥሪ አድርጋለች። ከዚህ በተጨማሪም ይህ የገጠር ቤተ መጽሐፍት ልማት በሌሎች የሀገሪቱ ክፍሎች እንደሚቀጥልም

ህልሟን አጋርታኛለች። ከአሜሪካ ድምፅ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት። በመቀጠል አስማማዋዬ ነው ዩናይትድ ስቴትስ ውስጥ በትምህርት ላይ የሚገኙ የውጭ ሀገራት ተማሪዎችን የተመለከተ መሰናዶ አሰናድቷል።

ባለፈው ዓመት ወደ 6,000 የሚጠጉ የውጭ ሀገር ተወላጅ ተማሪዎች ኮሎራዶ በሚገኙ የመንግስትና ከመንግስት የገንዘብ ድጋፍ የሚያገኙት ቻርተር ትምህርት ቤቶች መመዝገባቸውን የግዛቲቱ ባለሥልጣናት ተናግረዋል። ዴንቨር የሚገኘው ኮሎራዶ ሄሪቴጅ ሃይትስ አካዳሚ ከአንድ ሦስተኛ በላይ የሚሆኑት ተማሪዎች የውጭ ሀገር ተወላጆች ናቸው። ናታሊያ ሚለር ፎር የትምህርት ቤቱ ርዕሰ መምህር ናቸው።

ማንኛውም ወደ አሜሪካ የመጣ ያለ ሕጋዊ ፈቃድ የሚኖርም ይሁን የመኖሪያ ፈቃድ ግሪን ካርድ ያለው ወይም የአሜሪካ ዜግነትን የተቀበለ የውጭ ሀገር ተወላጅ አሜሪካ ውስጥ እያንዳንዱ ልጅ ነፃ ትምህርት የማግኘት መብት አለው። የናታሊያ ሚለር ትምህርት ቤት ተማሪዎችን ለማላመድ የሚረዳ ተጨማሪ የገንዘብ ድጋፍ ከግዛቲቱ ይቀበላል። በዚህ ትምህርት ቤት ከሱዳን የመጣውን ፋሩቅ አዳምን ጨምሮ ከ23 ሀገራት የመጡ ተማሪዎች ይማራሉ።

የቅርብ ጓደኛዬ ኢትዮጵያዊ ነው። ከሱ ኢትዮጵያና አገሬ ሱዳን ብዙ የሚያመሳስላቸው ነገር እንዳለ ተረዳሁ። እኔ ከአሜሪካ የምወደው የዲሞክራሲ ስርዓቷን፣ በነጻነት ለመኖር መቻላችንን፣ የመናገር ነጻነቱ፣ የሃይማኖት ነጻነቱ ያስደስተኛል።

ሶያን አብታሙ ከኢትዮጵያ ናት። እንደሚመስለኝ ከሌሎች ሀገራት የመጡ ሰዎች ጋር መገናኘቱ ይጠቅማል። ምክንያቱም ስለ ሌሎች ሀገሮች ማወቅ ጥሩ ነው። ምክንያቱም ስለ ሌላው አካባቢ ምንም ሳታውቅ ወደ ተለያየ የዓለም አካባቢ ልትሄድ አትችልም። ስለዚህ ስለ ሰዎች አመለካከት የሚሆን ስለ ሁሉም ነገር መረዳት ጥሩ ነገር ነው።

ዩክራይናዊቷ እናት ኤሪና ቫታውሎቭ ደግሞ አብዛኞቹ የውጭ ሀገር ተወላጅ የሆኑ ቤተሰቦች ልጆቻቸው እንግሊዝኛ ቋንቋ ባለመቻላቸው ዝቅ ተደርገው ይታያሉ በሚል እንደሚጨነቁ ትናገራለች። በዚህ ትምህርት ቤት የተለያየ አስተዳደግ ያላቸው አዲስ የመጡ በርካታ ተማሪዎች ይማራሉ እና ሁሉም ልጆች አብረው ይጫወታሉ።

የትምህርት ቤቱ ርዕሰ መምህር ናታሊያ ሚለር ፎሬስት ከምስራቅ አውሮፓ፣ ህንድና አፍሪካ ከመጡ አስተማሪዎች ጋር በመሆን ለሁሉም ተማሪዎቻቸው ምቹ ሁኔታ እንዲኖር ይሰራሉም። አሜሪካውያኑ ተማሪዎች ከሌላ አገር ለመጡ የክፍል ጓደኞቻቸው በሚያደርጉት እርዳታም እንደሚኮሩ ይናገራሉም። ተማሪ ሪቸል ዋሽንግተን እንደምትለው የውጭ አገር ተወላጅ ተማሪዎች የትምህርት ልምዱን አሻሽለውታል።

ከሌላ ሀገር የመጡ ጥቂት ጓደኞች አሉኝ። ከተለያየ ሀገራቶች የመጡ ናቸው። ከሜክሲኮ የመጣች አውቃለሁ። ጥቂት የስፓኝ ቋንቋ አስተምራኛለች። ተጨማሪ ተማሪዎች መቀበል ማለት ተጨማሪ ወጪ ማለት ነው።

በዚህ የትምህርት ዓመት የዴንቨር ትምህርት ቤቶች ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር በዘጠና ከመቱ የሚበልጥ ቁጥር ያላቸውን ተማሪዎች መመዝገባቸውን ትምህርት ቤቶቹ አስታውቋል። በመሆኑም በሚቀጥሉ ዓመት ከግዛቲቱ ተጨማሪ የገንዘብ ድጋፍ ማስፈለጉ አይቀርም። አስማማውን አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ዩናይትድ ስቴትስ ይመልሰናል።

በመላ አሜሪካ የሚኖሩ ትውልድ ኢትዮጵያን የዓመት ዓመት መገናኛ ሆኖ የቆየው የሰሜን አሜሪካ ኢትዮጵያን ስፖርት ፌዴሬሽን ፌስቲቫል ከቀናት በኋላ ይጀመራል ተብሎ ይጠበቃል። ከስፖርታዊ ፍክክር ባሻገር ኢትዮጵያን ባህላቸውና ማንነታቸውን የሚያሳዩበት የሥራና የማኅበራዊ ትስስር የሚፈጥሩበት መድረክ ሆኖ ቆይቷል ፌስቲቫሉ።

የዘንድሮውን ፌስቲቫል የምታስተናግደው ከተማ አትላንታ ናት። በዚያ ያለውን ቅድመ ዝግጅት ብሎም በፌስቲቫል ውስጥ የወጣቶችን ተሳትፎ በተመለከተ ሀሳብ የሚያጋሩን እንግዳ ጋብዘናል። እንግዳችን የፌዴሬሽኑ የሕዝብ ግንኙነት ኃላፊ አቶ ያሬድ ነጋሽ ናቸው። አስቀድመው ስለ አሰናጁ ከተማና የዋዜማ ቅድመ ዝግጅት ይነግሩናል። አትላንታ ከተማ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ ራሱ ከፍ ያለ ነው። አትላንታ ደግሞ ከዋሽንግተን ዲሲ እና አካባቢው በመኪና በመንዳትም ለመሄድ አውሮፕላን ለመብራርም ሁለት ሰዓት በማይሞላ ቅርበት ያለው

ቦታ ስለሆነ ከዳላስም አካባቢ ለመምጣት የሚፈልጉ ከኖርዝ ካሮላይናም ሳውት ካሮላይናም ያሉ ኢትዮጵያኖች በቅርበት በመኪና በመንዳት እንኳን መምጣት የሚችሉ ብዙ ኢትዮጵያኖች በአትላንታ ዙሪያ ይገኛሉ እና የዘንድሮ ዝግጅት ኢትዮጵያዊነት ደምቆ የሚታይበት ይሆናል ብለን እናምናለን። በዛም መንገድ ነው እኛ ዝግጅታችን እያካሄድናለን ነው። በእኛ በኩል ዝግጅቱ በጥሩ እየሄደ ነው። ነገሮች መስመር እየያዙልን ነው። ታዳሚዎቻችን ከጁን ሀያ ዘጠኝ እስከ ጁላይ ስድስት እረፍት ጊዜያቸውን በአትላንታ ከተማ ያደርጋሉ ብለን እናምናለን። አራት አስርት ዓመታትን ያለፈ በብዙቱ

ትውልድ ኢትዮጵያውያን ሕይወት ውስጥም ትልቅ አሻራ ያስቀመጠ ፌስቲቫልና ዝግጅት እንደሆነ ይታወቃል። እንደው ትውልድ ኢትዮጵያውያንን በማስተሳሰብ በሌሎች ተያያዥ ጉዳዮች ይህ ፌስቲቫል የነበረው ፋይዳ የነበረው ጠቀሜታ ምን ይመስላል? ባጭሩ ሲቃኝ ፌዴሬሽን ዋና መፈክሩ እግር ኳሱን ምክንያት በማድረግ ኢትዮጵያውያንን ማሰባሰብ ላለፉት አርባ ዓመታት ከኮቪድ ውጪ ያለማቋረጥ ሲካሄድ የነበረ ነው። እንግዲህ ዘንድሮ አርባ አንደኛውን ልናከብር ነው። አርባ አንደኛ ነው ስንል ዝም ብሎ አይደለም ቁጥሩን የምንጠራው በጣም የምንኮራበት ነው። ይህን የምንኮራበት ምንድነው? ላለፉት አርባ አንድ ዓመታት ኢትዮጵያኖችን ያለማቋረጥ እያሰባሰበ ያለ ብቸኛ ተቋም

ይህ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ነው። እንግዲህ በፊት በፊት በእድሜያቸው ተለቅ ያሉ ኢትዮጵያውያን ነበር የሚሰባሰቡት። የሆነ ሰዓት ላይ ወጣቶች በጣም ወደ ሜዳው የመምጣት ሁኔታ ቀዝቀዝ ብሎ ነበር። አሁን ደግሞ ወጣቱ ትውልድ ወይም የሁለተኛው ትውልድ በጣም እየመጣ የሚሳተፍበት ተጫዋቾቹ ራሳቸው በጣም አሁን ወጣቶች ናቸው። ይህ ደግሞ የሚቀጥለው ትውልድ ምን ያህል ፌዴሬሽን ውስጥ ራሱን አስገብቶ

እየተጠቀመ እየተገለገለ እንደሆነ ያሳያል። እኛም ደግሞ ደስታም ስኬትም ብል ለአንድ መስፈርት የምናየው የሚቀጥለው አዲሱ ትውልድ ሲመጣ ስታየው፣ ሲንቀሳቀስ በሜዳው በሚያደርጉት ጨዋታ፣ በሜዳው ዙሪያ በሚደረጉት እንቅስቃሴዎች ውስጥ ወጣቱ ትውልድ ወደ ሜዳ ምን ያህል እየመጣ እንዳለ ስታየው

የስፖርት ፌዴሬሽን ሚናውን እየተጫወተ ነው ብለን እናምናለን። እንደሚታወቀው አርባ ዓመትን ያሳለፈ ተቋም እንደመሆኑ በበላይነት ላበታት የሚያስተዳደሩ ሰዎችም እድሜያቸው የግፋ መምጣቱ አይቀሬ ነውእና የእነሱን ኃላፊነት በመረከብ የመድረኩን ደግሞ የእርስ በርስ መታዋወቂያነቱን የበለጠ ለማጠናከር የወጣቶችን ተሳትፎ በምን መንገድ ለመጨመር አስባቸዋል? እያንዳንድ ወጣት በአካባቢ ባለው ቡድን ውስጥ በመሳተፍ ወጣት ማንኛውም ሰው መጥቶ መሳተፍ ይችላል። በተለይ ወጣቶች ደግሞ አዳዲስ ሀሳብ አዳዲስ አስተያየቶችን ይዘው የሚመጡ ትውልድ ስለሆኑ እነሱም በአካባቢያቸው ወዳለ ቡድን በመሄድ ተጫዋችም ከሆኑ

የእርስ በርስ መታወቂያነቱን የበለጠ ለማጠናከር የወጣቶችን ተሳትፎ በምን መንገድ ለመጨመር አስባቸዋል? እያንዳንዱ ወጣት በአካባቢው ባለው ቡድን ውስጥ በመሳተፍ ወጣትም ሳይሆን ማንኛውም ሰው መጥቶ መሳተፍ ይችላል። በተለይ ወጣቶች ደግሞ አዳዲስ ሀሳብ አዳዲስ አስተያየቶችን ይዘው የሚመጡ ትውልድ ስለሆኑ እነሱም በአካባቢያቸው ወዳለ ቡድን በመሄድ ተጫዋችም ከሆኑ በተጫዋችነት እንደዚሁም ደግሞ በአባልነትም በቡድኖች መከላከል ይችላሉ።

ቡድኖች እንግዲህ እነሱን አስተሳሰብ አስተያየታቸውን አይተው ሲፈልጓቸው ይጠቅማሉ፣ ሲሉ ደግሞ ወደ ፌዴሬሽኑ እያቀረቧቸው ይመጣሉ። በቲም ተወካይነት አንድ ቡድንን ወክለው በመምጣት በቦርድ አባልነት ወደ ስብሰባ ይመጣሉ ማለት ነው። አንድ የቦርድ አባል ሁለት ዓመት

ከተሰበሰበ በኋላ ወደ አስተዳደር ውስጥ ለመግባት መስፈርቱን ያሟላል ማለት ነው። ሁለት ዓመት የፌዴሬሽኑ ቦርድ አባል ሆኖ ማገልገል አለበት። ወጣቶቹን በብዛት እያሳተፍን ነው። ከዛ በተጨማሪ በሜዳ አካባቢ በሚደረጉ የተለያዩ ቬንደሮች ይመጣሉ። እነዚህ ቬንደሮች ከምግብ ከሚሸጠው በተጨማሪ ሸቀጣሸቀጦችን የሚሸጡ አሉ። ከዛም በተጨማሪ ደግሞ ሌላ መስሪያ ቤቶችን የሚያስተዋውቁ ይዘው የሚመጡ አሉ እና ያ ደግሞ

ለወጣቱ እድልን ይከፍታል። ስራም እድልን ይከፍታል። ኔትወርክ በተለይ ደግሞ ኔትወርክን ማስፋት ትልቅ እድል ይሄ ነው። ምክንያቱም ብዙ ኢትዮጵያውያኖች ልታገኝ በአንድ ቦታ ልታገኝ የምትችልበት ኢቨንት ቢኖር የእግር ኳስ ዝግጅት ነው እና

ትልቅ ኔትወርኪንግ ነው። ኔትወርኪንግ ደግሞ ከምንም በላይ አስፈላጊ ነው። በተለይ ለዚህ ሀገር ለወጣቱ ራሳቸውን ለማሳደግ ሊጠቀሙበት የሚችለው ኔትወርኪንግ ነው እና እዛ ላይ በመሳተፍ በተለያዩ ነገሮች በኢንተርንሽፕም፣ በስኮላርሽፕም የተለያዩ እድሎችን ማግኘት ይችላሉ እና በዛ ረገድ ጥሩ እንቅስቃሴዎችን እያደረግ ነው። በስኮላርሽፕ ራሱ ከአትላንታ ከተማ አሁን ኢንተርናል ኦዲተራችን የሆነ አቶ ዳግም ለብዙ ተጫዋቾች የስኮላርሽፕን በማመቻቸት እድሎችን

የከፈተ ወጣት ነው። እሱ እራሱ ተጫዋች የነበረ ለሌሎችም ስኮላርሽፕን እያስገኘ ያለ ወጣት ነው እና በዛ ረገድም ወጣቱ ተጠቃሚ ይሆናል ማለት ነው። ሌላው ፌዴሬሽኑ የሚታወቀው በሀገር ቤት ለሚደርሱ

ሰው ሰራሽም ሆነ የተፈጥሮ አደጋዎች የሚሆኑ ድጋፎችን የረዴት ተግባራትን በማከናወን ነው። ጎን ለጎን የሰብአዊ ተግባራት ውስጥ ተሳታፊ የሆኑ ተቋማትን ስፍራና ድጋፍ እንዲያገኙ የማድረግ አሰራርም አላችሁ። ይሄ አሰራራችሁ ዘንድሮ ላይ በምን ደረጃ ላይ ደርሰዋል? ኢትዮጵያ ነበርኩኝ። ከመጣሁ ገና አንድ አስራ አምስት ቀኔ ነው። ኢትዮጵያ በነበርኩበት ጊዜ ቶቢንያም የመቄዶኒያ መስራች ጥሪ አስተላልፎልን መቄዶኒያን ሄጄ እንድጎበኝ

ጋብዞ የነበር እና በጣም ልብ የሚነካ መልካም ስራ የሚሰራ ሰው ነው። ማንኛውም ሰው ወደ ኢትዮጵያ በሚሄድበት ጊዜ መቄዶኒያን ሄዶ ቢጎበኝ የሚል መንፈስ ጊዜ ነው። ከዚ ወጣት ማንኛውም ዘንድሮ ከመቄዶኒያ በጎ አድራጎት ድርጅት ጋር በመተባበር እነሱ መድረኩን በማመቻቸት በእግር ኳሱ ላይ በመገኘት ስለ መቄዶኒያ እንዲያስተዋውቁ ስለ መቄዶኒያ ለሚሰሩት ስራ ድጋፍን ለመጠየቅ በዛ መስፈርት ከመቄዶኒያ ጋር እንደዚሁም ከመሰረት በጎ አድራጎት ድርጅት ጋር ከእነሱ ጋር በመተባበር ዘንድሮ እነሱን የበጎ አድራጎቶች ወደፊት በማጉላት

ይዘን እንቀርባለን እና በዛ ረገድ ያው እራሳቸውም ድንኳን ይዘው መጥተው የሚሳተፉም አሉ። እኛም ደግሞ እንደዚሁ በተመራጭነት የምናሳትፋቸውም አሉ። ከዛ በተጨማሪ ደግሞ ሌሎች የጠየቋሉ በጣም እኔ ከአሁን በፊት በበጎ አድራጎት ስራ በነበርኩበት ውስጥ የተሳተፍኩባት ፕሮግራም አለ። እነሱ እንመጣለን ብለዋል። ብርቄ የሚባል ባሊ የተዘጋጀ ነው። ይህ ባሊ ለሴቶች ለእህቶቻችን

የንጽህና እቃ ነው እና በጣም በተለይ በገጠር በክፍለ ሀገር ላሉ በወራዊ በሚመደርስባቸው ጊዜ በንጽህና ምክንያት እየተገፉ እንዳይቀሩ ለነ ተማሪዎች እንዳይስተጓጎሉ፣ ሴቶቹ ሴቶቻችን ከማህበረሰቡ ገለልተኛ እንዳይደረጉ ለነሱ የሚበረከት ባህሊ ነች እና እዛ ባሊ ውስጥ

ብዙ ነገርን ያሟላ የንጽህና እቃዎችን የያዘ ነው እነሱም መጥተው መሳተፍ እንደሚፈልጉ ደብዳቤ ጽፈውልናል በተቻለ መጠን እኛም ሀገራችን ላይ አሻራችንን የምንጥልበት አሻራቸውን ይጣሉትን ደግሞ ደግፈን እነሱም ማህበረሰቡን የሚጠቅሙበትን ድሎች በዚሁ መንገድ እያመቻችን ነው እጅግ በጣም አመሰግናለሁ አቶ ያሬድ ነጋሽ በሰሜን አሜሪካ የኢትዮጵያን የስፖርትና የባህል ፌዴሬሽን የህዝብ ግንኙነት ኃላፊነት አርባ አንደኛውን የሰሜን አሜሪካ የስፖርት ፌዴሬሽን ፌስቲቫልን አስመልክተው ለሰጡን ሀሳብ ላጋሩን ነገር ሁሉ

በጣም አመስጋኝ ነኝ። በድጋሚ አቶ ሀብታሙ እጅግ አድርጌ አመሰግናለሁ። በቪኤንም እጅግ አድርጌ አመሰግናለሁ ይህን ዕድል ስለሰጣችሁን። የተከበራችሁ አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን በዚሁ ተጠናቀዋል። የነገ ሰው ይበለን። ሳስተናግዳቸው ያመሸው ሀብታሙ ስዩም ነኝ። ዋና አዘጋጃችን ጽዮን ግርማ፣ አቀናባሪያችን ደግሞ ብርሃን አይዱ። መልካም ምሽት